ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ምሕረቱን በእኔና በእናንተ ላይ ያበዛ የዘላለም አምላክ የእስራኤል ታዳጊ ቅዱስ እግዚአብሔር እጅግ የተመሰገነ ይሁን በነበርንበት ስፍራ ሁሉ በሰላም ውስጥ ጠብቆን በእነዚያ ቀናት እግዚአብሔር አምላካችን ከዐይኑ እይታ ሳያርቀን ከቁጥር ምሳ ያጎለን ዛሬ ደግሞ አንድ ላይ ሆነን እርሱን እንድናመልክ ከእርሱም እንድንማር እነሆ በዚህ ባየር ሞገድ አማካኝነት ሁላችንንም አንድ ላይ በቃሉ አማካኝነት እሰብስቦናል። በራዲዮናችን ዙሪያ ምናልባት ብቻችሁን ትሆኑ ይሆናል ወይንም ደግሞ ከጓደኞቻችሁ ጋር ወይንም ደግሞ ከቤተሰቦቻችሁ ጋር ሆናችሁ ከጌታ ማዕድ ለመቋደስ በረከቱንም ከሱ ለመቀበል ቀርባችሁ ሊሆን ይችላል። እግዚአብሔር አምላካችን በእውነት እንደ መሻታችን መጠን ደግሞ ዛሬ ይገናኘናል። አዎ ቋንቋለሁ ለታናናሾች ቋንቋ አለው ለታላላቆች። ሁላችንንም በሚገባን መንገድ፣ ሁላችንንም እንደ መሻታችን እግዚአብሔር በዚህች ምሽት ደግሞ ይገናኘናል። ደስ ይበለን። መንገዳችንን ለእርሱና አስረክበው፣ ወገኖቼ እግዚአብሔርን ከፍ ከፍ እያደረግን ወደ ጥናታችን እናልፋለን።

Kalle, kalle, kalle, kalle, kalle, kalle, kalle, kalle, kalle, kalle, kalle, kalle, kalle, kalle, kalle, kalle, kalle, kalle, kalle, kalle, kalle, kalle, kalle, kalle, kalle A lec'h ne zammarret ma

አንተን እንዳናሳዝን በዚህ ዝማሬ ደግሞ እግዚአብሔር ሆይ በቃል አማካኝነት ወደ አንተ ቀርበናል። የቀረውን የሕይወታችንን ዘመን በፊት ለፊታችን ያሉትን ዓመታትና ቀናትን ሁሉ እንደ ፈቃድህ ደግሞ እየወጣን እንደ ፈቃድህም መግባት እንድንችል በጎ ፈቃድህንና ሐሳብህንም እንድናገለግል ደግሞ መንፈስህን በልባችን ውስጥ እንድታትም እንጸልያለን። ለእኛ ትርፋችን ለእኛ ሀብታችን ለእኛ ጌጣችን ለእኛ ኑሮአችንና ትዳራችን አንተነ እግዚአብሔር አምላካችን ሆይ ወዴት እንሄዳለን? አንተን ትተን ወዴት እንሄዳለን? አቤቱ ጌታ ሆይ እንደ ሰማነው ደግሞ መኖር እንድንችል ፍሬም እንድናፈራ ድንቅ የሆነውን ያንተን ጣት በሕይወታችን ውስጥ እግዚአብሔሮች ስትንቀሳቀስ አይተን ለሌሎች ጌታዬ ሆይ ብርሃን ለሌሎች ጨው እንድንሆን ደግሞ እንድሠራን እንጸልያለን። ዛሬ ከምንማረው ከዚህ ከምዕራፍ አርባ ሦስት እንዲሁም ከምዕራፍ አርባ አራት እግዚአብሔር አምላካችን ሆይ ታላቅን ነገር እንድትናገረን፣ ታላቅን ነገር እንድታስተምረን እንለምንሃለን። ከያዕቆብ ልጆች ከነ ዮሴፍ ሁሉ ድንቅን ነገር እንድንማር ጌታዬ ሆይ በሕይወታቸው የተከናወነው ነገር ደግሞ ለትምህርታችን እንዲሆን ተጽፎአልና ዛሬ ያንን እያየን ትርፋማ መሆን እንድንችል ቃልንም ደግሞ ለበረከት እንድታደርግልን እንለምንሃለን። አስተማሪውን መንፈስ ቅዱስ ልከ ደግሞ እግዚአብሔር አምላካችን ሆይ ሁሉን እገላልጠ ተናገረን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያው ስም አሜን። ክቡራን አድማጮች ዛሬ የምንመለከተው የኦሪት ዘፍጥረት ምዕራፍ አርባ ሦስትን እንዲሁም የምዕራፍ አርባ አራትን ትምህርት ይሆናልና እስቲ ቀደም ብላችሁ መጽሐፍ ቅዱሶቻችሁን ገለጥ ገለጣ አድርጋችሁ ኦሪት ዘፍጥረት ምዕራፍ አርባ ሦስትን ተመልከቱ። በወቅቱ የነበረው ረሃብ እየበረታ ስለሄደ የያዕቆብ ልጆች ቢንያምን ይዞ ወደ ግብፅ ለመሄድ ተገደዱ። በግብፅም ከዮሴፍ ጋር ለሁለተኛ ጊዜ ተገናኙ። ዮሴፍ ግን አሁንም ራሱን ለነሱ አልገለጠም ነበር። ዮሴፍና ቢንያም መገናኘታቸው ልብን የሚነካ ገጠመኝ ነበረ። እነዚህ ሰዎች ወደ ግብፅ እንዲመጡ ያደረጋቸው የስምዖን ማለትም የወንድማቸው በዚያ በግብፅ ስፍራ ተይዞ መቅረት ሳይሆን የራቡ ብርታት ነበረ። ራቡ ባይበረታ ኖሮ ስምዖንን ተመልሶ የሚያየው ሰው ባልኖረም ነበረ። ያዕቆብ ልጆቹን ሁሉ ቢንያምን ጨምሮ ወደ ግብፅ ስለ መላኩ የሚያወሳውን ክፍል ከቁጥር አንድ እስከ አምስት ያለነውና እንመለከታለን። ዘፍጥረት ምዕራፍ አርባ ሦስት ከቁጥር አንድ እስከ አምስት ያለውን እንመልከት። ራብም በምድር ጸና ከግብፅም ያመጡትን እህል በልተው ከፈጸሙ በኋላ አባታቸው እንደ ገና ሂዱ፣ ጥቂት እህል ሸምቱልን አላቸው። ይሁዳም እንዲህ አላቸው፣ ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሎ በብርቱ ቃል አስጠነቀቀን። ወንድማችንን ከእኛ ጋር ብትሰደው እንወርዳለን፣ እህልም እንሸምትልሃለን። ባትሰደው ግን አንሄድም። ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሎናልና አብለው ለአባታቸው ለያዕቆብ ይነግሩታል። ከሞት ለመትረፍ ያለው አማራጭ ወደ ግብፅ መሄድ ብቻ እንደ ነበረ አባታቸው ያዕቆብ አሁን ይረዳል። ዮሴፍ ወንድማቸው እንደ ነበረ እነዚህ ሰዎች ፈጽሞ አላወቁም። ቢንያምን ማምጣታቸው ግን የግድ አስፈላጊ እንደ ነበረ ዮሴፍ አጥብቆ ገልጦላቸዋል። ይሁዳም ይህንኑ ነበር ደግሞ ደጋግሞ ለአባትየው የሚናገረው። ቁጥር ስድስትና ሰባትን ደሞ እንመልከት። እስራኤልም አላቸው ለምን በደላችሁኝ? ለዚያውስ ሌላ ወንድም አለን ብላችሁ ለምን ነገራችሁት? እነርሱም አሉ ያ ሰው ስለ እኛና ስለ ወገናችን ፈጽሞ ጠየቀን። እንዲህም አለን አባታችሁ ገና በሕይወት ነውን? ወንድም ሳላችሁን? እኛም እንደዚሁ እንደ ጥያቄው መለስንለት። በውኑ ወንድማችሁን አምጡ እንዲለን እናውቅ ነበርን? ይሉታል አባታቸው ለያዕቆብ። ያዕቆብ ደግሞ ነገሩ ጨንቆት ለምን ወንድማለን ብላችሁ ነገራችሁት ብሎ ይጠይቃቸው ነበረ። ነገሩን ግን ዮሴፍ አስቀድሞ ያውቅ ነበረ። ቁጥር ስምንትና ዘጠኝን እንመልከት ይሁዳም አባቱን እስራኤልን አለው፣ እኛና አንተ ልጆቻችንም ደግሞ እንድንድን እንዳንሞትም ብላቴናውን ከእኔ ጋር ስደደው፣ እኛም ተነስተን እንሄዳለን። እኔ ስለ እርሱ ዋሳለሁ፣ ከእጄ ትሻዋለ። ወደ አንተ ባላመጣው በፊትም ባላቆመው በዘመናት ሁሉ አንተን የበደልኩልሁን። ይለዋል አባትየውን በዚህ ስፍራ የያዕቆብ ልጆች አባታቸውን ሲያስረዱ ሰውዬው አጥብቆ ጠያቂና ብልህ መርማሪ እንደ ነበረ ከገለጹለት በኋላ ነገሩን መናገር የግድ እንደ ነበረባቸው አሳወቁት። ይሁዳም ፈጠን ብሎ ራሱን የመስጠት ቃል ኪዳን ሲገባ እንመለከታለን። ይህም ደግሞ የክርስቶስ ኢየሱስን እርምጃ ያስታውሰናል። በቁጥር ዐሥርና ዐሥራ አንድ አዎ በቁጥር ዐሥርና ዐሥራ አንድ እንዲህ የሚልን ቃል እንመለከታለን። ባንዘገይስ ኖሮ አሁን ሁለተኛ ጊዜ በተመለስን ነበር። እስራኤልም አባታቸው እንዲህ አላቸው፣ ነገሩ እንዲህ ከሆነስ ይህንን አድርጉ፣ ከተመሰገነው ከምድሩ ፍሬ በአይበታችሁ ይዛችሁ ሂዱ። ለዚያም ሰው እጅ መንሻ ጥቂት በለሳን፣ ጥቂት ማር፣ ሽቱ፣ ከርቤ፣ ተምር፣ ለውዝ ውሰዱ ይላቸዋል። በዚህ ስፍራ ከፍተኛ የእህል እጥረት ብቻ እንዳለ እንረዳለን። የጎደለው ሕይወትን የሚያቆይ እንጀራ ነው። ከዚያ ሌላ ግን ማር፣ ሽቶ፣ ከርቤ፣ ተምርና ለውዝ ነበራቸው። ስለዚህ ያዕቆብ እነዚህን ስጦታዎች ወደዚያ ወደ ግብፅ ለመላክ ወሰነ። ከቁጥር ዐሥራ ሁለት እስከ ዐሥራ አራት ባለው ስፍራ አባታቸው ያዕቆብ በመጨረሻም ቢንያምን ይዘውት እንዲሄዱ መፍቀዱን እንመለከታለን። ቢንያምንም ይዘውት ወደ ዮሴፍ ለሁለተኛ ጊዜ ሄዱ። እስቲ ቁጥር ዐሥራ አምስትን እንናንብብ። ሰዎቹም በእጃቸው ያችን እጅ መንሻና ጠፌታውን ብር ቢንያምንም ወሰዱ። ተነስተውም ወደ ግብፅ ወረዱ። በዮሴፍም ፊት ቆሙ ይላል። በዚህ ስፍራ ዮሴፍ ቢንያምን ባየው ጊዜ የነበረውን ስሜት መገመት አዳጋች አይሆንም። ዐሥራ ሁለቱ ወንድማማቾች በዮሴፍ ቤት ስለ መሆናቸው የሚያወሳንና የሚነግረን ደግሞ ከቁጥር 16 እስከ 18 ያለው ነው። ዮሴፍም ቢንያምን ከእነርሱ ጋር ባየው ጊዜ የቤቱን አዛዥ እንዲህ ብሎ አዘዘው፣ እነዚያን ሰዎች ወደ ቤት አስገባቸው፣ እርድ ምረድ፣ አዘጋጅም። እነዚያ ሰዎች በእኩለ ቀን ከእኔ ጋር ይበላሉና። ያሰውም ዮሴፍ እንዳለው አደረገ። ያሰውም ሰዎቹን ወደ ዮሴፍ ቤት አስገባ። እነርሱም ወደ ዮሴፍ ቤት ስለ ገቡ ፈሩ፣ እንዲህም አሉ፣ በዓይበታችን ቀድሞ ስለ ተመለሰው ብር ሊተነኩልብን፣ ሊወድቅብንም፣ እኛንም በባርነት ሊገዛ፣ አህዮቻችንንም ሊወስድ ወደዚህ አስገባን ብለው ይመካከሩ ነበረ። ዮሴፍ በራሱ ቤት ወንድሞቹን ለማነጋገር ለምን እንደፈለገ መገመት እንችላለን። በግል ሊያጫውታቸው ፈልጎ ነበርና አሁን ካነበብነው ቃል እንደምንረዳው ሰዎቹ ስሜታውያን ነበሩ። ፍርሃትም ይነበብባቸዋል። ወደ ቤቱ ይጋብዘናል የሚል ግምት አልነበራቸውም። ምክንያቱም ከዚህ በፊት በብርቱ አስደንግጧቸው ነበርና፣ አሁን ግን እንዲሁ ሊሆን የማይችል ነገር ሲፈጠር እንመለከታለን። ነገሩ የክብር ግብዣ ስለነበር ሊያስደስታቸው ሲገባ ጉዳዩ ግን ከአቅም በላይ ሆኖ አስደንግጧቸው ነበር። ከዚህ ቀደም በዮሴፍ ላይ በደረሱት ከፍተኛ በደል የማይሻር ጠባሳ በህሊናቸው ላይ አድሯል። ስለዚህ ነገርን ሁሉ በፍርሃትና በጥርጣሬ ያዩ ነበር እነዚህ ሰዎች። ጋባዡ ሰው ለባርነት የሚፈልጋቸው ሳይመስላቸው አልቀረም። እርምጃውም በዮሴፍ ላይ ላደረሱት በደል ያጸፋ ምላሽ ሊሆን እንደሚችል ገምተው ነበረ። ከቁጥር 19 እስከ 22 ያለውን ተመልከቱ። በዚህ ክፍል ግብዣውን ፈርተው ብዙ ዐይነት ልመናዎችንና ምክንያቶችን ሲያቀርቡ እንመለከታለን። ሐሳባቸውንም በዮሴፍ ቤት የነበረው አስተናጋጅ ይሰማ ነበረ። ቁጥር 3 እንደሚወስድ እናንብበው እርሱም አላቸው፣ ሰላም ለእናንተ ይሁን፣ አትፍሩ። አምላካችሁና የአባታችሁ አምላክ በአይበታችሁ የተሰወረ ገንዘብ ሰጣችሁ፣ ብራችሁስ ደርሶኛ አልሲላቸው እንመለከታለን። ይህ ሰው ከዮሴፍ የሕይወት ምስክርነት የተነሣ የሕይወትን አምላክ ወደ ማወቅ መጥቶ ነበር። ዮሴፍም የሚሆነውን ሁሉ እግዚአብሔርን በመፍራት ማድረግ የሕይወት ልማዱ ነበረ። ቁጥር አራትን አንብበው እናንብቡ። ስምዖንንም አወጣላቸው። ሰውየውም እነዚያን ሰዎች ወደ ዮሴፍ ቤት አስገባቸው፣ ውሃ መጣላቸው፣ እግራቸውንም ታጠቡ፣ ላዮቻቸው አበቅ ሰጣቸው ይላል። በዚህ ስፍራ የሚታየውን የመተጣጠብን ባህል እግዚአብሔር እንደ ሰጣቸው እንመለከታለን። በአብርሃም ዘመንም አይተነው ነበር፣ በሰዶምም ተመልክተነው ነበር። ስለዚህ እግር መተጣጠብ የወቅቱ ልማድ ነበረ ማለት ይቻላል። ከቁጥር 25 እና ስድስት ስንመለከት ያዕቆብ ወደ ግብፅ ልጆቹን ሲልክ እጅ መንሻ የሚሆን ስጦታ በእጃቸው አስይዞ ስለላከ ልጆቹም እጅ መንሻውን ይዘው ወርደው ነበረ ወደ ግብፅ፣ በዮሴፍ ፊትም ሰግደው እጅ መንሻውን አቀረቡ። ይህም የዮሴፍ የልጅነት ህልም እንደተሟላ ያሳየናል። ቁጥር 27 ዮሴፍ በታላቅነት መቀመጫ ስለ ተቀመጠ ወንድሞቹ በፊቱ ይሰግዱ ነበረ ሰዎቹም ከፊቱ ሲቆሙ ዐይናቸው ውስጥ እያየ የአባቱን የያዕቆብን ደህንነት ይጠይቅ እንደ ነበረ ይህ ክፍል ይነግረናል ቁጥር 28 በዚህ ክፍል ደግሞ በድጋሚ ሰዎቹ ራሳቸውን ዝቅ አድርገው ሲሰግዱለት እንመለከታለን ይህ ነገር በፎቶግራፍ ወይም በስዕል ቢቀመጥ ምንኛ መልካም ነበረ በአንድ ወቅት በወንድማቸው በዮሴፍ ላይ ክፉ ሰርተው አሁን ደግሞ የእርሱ ተራ ደርሶ እግዚአብሔር ከፍ አድርጎ አሳድጎት እነዚህ ክፉ አድራጊዎች በፊቱ ወድቀው ሲሰግዱ በፎቶግራፍ ተነስቶ ብንመለከት በእውነት እጅግ የሚገርም ይሆን ነበረ። ቁጥር 29 በዚህ ክፍል ደግሞ ዮሴፍ ወደ ወንድሙ ወደ ቢንያም ተመልክቶ ታናሽ ወንድሙ መሆኑን ካረጋገጠ በኋላ ስሜቱን መቈጣጠር ስላልቻለ አልቅሶ ለመታጠብ ወደ ጓዳ ሲሮጥ እንመለከታለን። በቁጥር 30 ደግሞ ዮሴፍ ልቡ በጣም ተነክቶ እንደነበረ እናያለን። ወደ ግል ክፍሉ ገብቶ አለቀሰ። ከረጅም ዓመታት በኋላ ወንድሙ ቢንያምን ማግኘቱ ልቡን ነክቶት ነበርና። ቁጥር 31 እንዲህ ይላል፣ ፊቱንም ታጥቦ ወጣ፣ ልቡንም አስታክሶ እንጀራ አቅርቡ አለ ይላል። ይህ ክፍል የትንቢትን መፈጸም አስደናቂ ጎን ያስተምረናል። ነቢዩ ዘካርያስ አንድ ቀን ኢየሱስ ክርስቶስ በወንድሞቹ ፊት እንደሚገለጥና እነርሱም ስለ ተወጋው ጎኑና ስለ ተወጉት እጆቹ እንደሚጠይቁት ይናገራል። ከዚያም የተነሳ ማንነቱን አውቀው ያለክሳሉ ሕይወቱን ለቤዛነትና ለደህንነት እንደ ሰጠም ይረዳሉ። ይህም ኢየሱስ ክርስቶስ ወደ ዓለም ተመልሶ ለእስራኤል በሚገለጥበት ጊዜ የሚሆን ነገር ነው። ይህም ሲሆን ብዙዎቹ በእርሱ ያምናሉ፣ በትክክልም ይረዱታል። የዮሴፍ ወንድሞችም ዮሴፍን ለባርነት የሸጡት ሲሆን እርሱ ግን አሁን በወንድምነት ይገለጥላቸዋል። ክርስቲያን ወገኔ ሆይ ዛሬ የእስራኤል ሕዝብ ያለው በመንፈሳዊ ዕውርነት ውስጥ ስለሆነ ክርስቶስ በእርግጥ ወንድማቸው እንደሆነ አያውቁም። ስለዚህ እነዚህን ሰዎች ከመጥላት ይልቅ የመገለጥ ቀን እስኪመጣላቸው ብንተው ይመረጣል እንላለን። ዮሴፍም ከለቅሶ ተመልሶ ራሱን በማረጋጋት ምግብ ሲጋብዛቸው ከዚሁ ከቁጥር ሰላሳ አንድ መመልከት ይቻላል። ቁጥር ሰላሳ ሁለት ለእርሱም ለብቻው አቀረቡ ለእነርሱም ለብቻቸው ከእርሱ ጋር ለሚበሉት ለግብፅ ሰዎችም ለብቻቸው። የግብፅ ሰዎች ከዕብራውያን ጋር መብላት አይሆንላቸውምና ይህ ለግብፅ ሰዎች እንደ መርከስ ነውና ይላል። ይህ ደግሞ የሚገርም ክፍል ነው። የዮሴፍ ወንድሞች ከፍርሃት ወጥተው ነገሩን ሲያስተውሉት የግብፃውያንን አመጋገብ ይመለከቱ ነበር። ይህም ግብፃውያን የጋራ ገበታ አያውቁም። ምናልባት ዮሴፍ ብቻውን ሲበላ ባለሥልጣን ስለ ነበረ ነው ብሎ ያስቡ ይሆናል። ቁጥር 33ን ደግሞ እናንብብ። በፊቱም በኵሩ እንደ ታላቅነቱ፣ ታናሹም እንደ ታናሽነቱ ተቀመጡ። ሰዎቹም እርስ በርሳቸው ተደነቁ ይላል ዮሴፍ የእንግዶቹን አቀማመጥ አስተካክሎ ሮቤልንና ቢንያምን በየስፍራቸው አኖራቸው። የአቀማመጡም ስርዓትና ወግ በትክክል የተጠበቀ ስለ ነበረ እንዴት እንዲህ ሊሆን እንደ ቻለ ግራ ገብቷቸው ነበረ። ቁጥር 34 በፊቱም ካለው መብል ፈንታቸውን አቀረበላቸው። የቢንያምም ፈንታ ከሁሉ አምስት እጅ የሚበልጥ ነበረ። እነርሱም ጠጡ፣ ከእርሱም ጋር ደስ አላቸው ይላል በምግቡም አቀራረብ ለቢንያም አብልጦ ይሰጠው ነበረ። ጊዜውም የራብ ጊዜ ስለነበረ ቢንያም እንዲህ ያለ ምግብ አግኝቶ አያውቅም። ግብዣው የተሟላ ከመሆኑም በላይ ደስታን የተላበሰ ነበረ። በተለይም ዮሴፍ ራሱን ለወንድሞቹ መግለጡ፣ ማንነቱን ማሳወቁም ግብዣውን የተለየ ያደርገዋል። እንግዲህ በጌታ የተወደዳችሁ ክቡራን አድማጮች፣ በዚህ ክፍል እግዚአብሔር አምላካችን ታላቅን ነገር እንድንማር ረድቶናል። በቀሪው ጊዜያችን ደግሞ አለፍ ብለን የምዕራፍ አርባ አራትን ትምህርት አንድ ላይ እንመለከታለን። አድማጮች ይህ ምዕራፍ አስደናቂ ምዕራፍ ነው። ዮሴፍ ወንድሞቹን ለቢንያምና ለአባታቸው ያላቸውን ፍቅር እየመሰከረ ይመለከታቸው ነበረ። እነዚህ ሰዎች ዮሴፍን ለባርነት የሸጡ ሰዎች ናቸው። አሁን ቢንያምንም ይደግሙ እንደሆነ ለማየት ሲፈትናቸው እንመለከታለን። ይሁዳ ግን ራሱን በቢንያም ፈንታ አሳልፎ እንደሚሰጥ የተናገረው ንግግር በመጽሐፍ ቅዱስ ውስጥ አስደናቂ ንግግር ነበረ። ከቁጥር አንድ እስከ አምስት ባለው ስፍራ ደግሞ ዮሴፍ ወንድሞቹን ወደ አገር ቤት መልሶ ሲልካቸው እንመለከታለን። ዮሴፍ ወንድሞቹን ሲልክ አንዳች እክል ያጋጥመናል ብሎ አልገመቱም ነበር። ጥቂትም እንደ ተጓዙ በዮሴፍ የተላከው የግብፅ ሰራዊት ደርሶባቸው ዕቃቸውን ሲፈትሽ ይታያል። ዮሴፍም የቤቱን አዛዥ እንዲህ ብሎ አዘዘ። አይበታቸው የሚያነሳውን ያክል እህል ሙላላቸው፣ የሁሉንም ብር በየአይበታቸው አፍ ጨምረው፣ በታናሹም አይበት አፍ የብሩን ጽዋዬንና የእህሉን ዋጋ ጨምረው። እርሱም ዮሴፍ እንዳለው አደረገ። ነግህ በሆነ ጊዜም ሰዎቹ አህዮቻቸውን ይዘው ይሄዱ ዘንድ ተሰናበቱ። ከከተማዪቱም ወጥተው ገና ሳይርቁ ዮሴፍ ለቤቱ አዛዥ እንዲህ አለ፣ ተነሥተ ሰዎቹን ተከተላቸው። በደረስክባቸውም ጊዜ እንዲህ በላቸው፣ በመልካሙ ፈንታ ስለ ምን ክፉን መለሳችሁ? ጌታዬ የሚጠጣበት ምስጢርንም የሚያውቅበት ጽዋ አይደለምን? ባደረጋችሁት ነገር በደላችሁ ይላችኋል። በዚህ ስፍራ ማለትም በቁጥር ስድስትና ሰባት ደግሞ ዮሴፍ ትንቢትን ለመናገር ይጠቀምበት የነበረው ዋንጫ እንደ ተወሰደ ተነገራቸው። ዮሴፍ ብዙውን ጊዜ ሕልም ይተረጉማል። ስጦታው ግን ሙሉ በሙሉ ከእግዚአብሔር ነበረ። ኩባያዎቻችንን እያገላበጥን የሻይ ቅጠልና የቡና መስመር ማየቱ ተገቢ አይደለም ወገኖቼ። ስጦታን እግዚአብሔር ሲሰጥ በጸጋው ይሰጣል እንጂ በዕቃዎች አይደለም የሚሰጠው። ቁጥር ስምንትና ዘጠኝን ደሞ እናንብብ። እነሆ ባይበታችን አፍ ያገኘነውን ብር ይዘን ከከናን አገር ወደ አንተ ተመልሰናል። ከጌታ ቤት ወርቅ ወይስ ብር እንዴት እንሰርቃለን ከባሪያዎች ጽዋው የተገኘበት እርሱ ይሙት እኛም ደግሞ ለጌታችን ባሪያዎች እንሁን ይሉታል እነዚህ ሰዎች አንዳች ዋንጫ እንዳልወሰዱ እርግጠኞች ነበሩ ከቁጥር ዐሥር እስከ ዐሥራ ሁለት ደግሞ ስንመለከት ዋንጫው በቢንያም ጭነት ውስጥ መገኘቱን እንመለከታለን ዮሴፍ አገልጋዩን ዋንጫውን በቢንያም ጭነት ውስጥ እንዲያስቀምጥ አዞት ነበርና አስቀድሞ። ቁጥር ዐሥራ ሦስት ልብሳቸውንም ቀደዱ፣ አይበታቸውንም በአህዮቻቸው ጭነው ወደ ከተማይቱ ተመለሱ ይላል። እነዚህ ሰዎች ለደረሰባቸው ነገር እጅግ ደንግጠው ልብሶቻቸውን በመቅደድ ቢንያምን ጥለውት መሄድ እንደማይችሉ ተናገሩ። በዮሴፍ እግር ስርም በመረረ ሐዘን መውደቃቸውን እንመለከታለን። ቁጥር አሥራ አራትና አሥራ አምስትን እስቲ እናንብበው። ይሁዳም ከወንድሞቹ ጋር ወደ ዮሴፍ ገባ፣ እርሱም ገና ከዚያው ነበረ፣ በፊቱም በምድር ላይ ወደቁ። ዮሴፍም ይህ ያደረጋችሁት ነገር ምንድን ነው እንደ እኔ ያለ ሰው ምስጢርን እንዲያውቅ አታውቁምን? አላቸው ይላል። ይሁዳ የቢንያምን ስፍራ ለመውሰድ ስለ መወሰኑ ከዚሁን እንረዳለን። ይሁዳ ራሱን ለመስጠት ሲወስን ኃላፊነቱን እንደ ተወጣ ይታያል። በዚህ ስፍራም የተናገረው ነገር በትልቅ አድናቆት ተመዝግቦለታል። በንግግሩም ውስጥ ግልጽ የሆነ ኑዛዜ አድርጎ ነበረ ቁጥር 16ና 17ን መመልከት ይቻላል። ይሁዳም አለ ለጌታዬ ምን እንመልሳለን? ምንስ እንናገራለን? ወይስ በምን እንነጻለን? እግዚአብሔር የባሪያዎችህን ኃጢአት ገለጠ። እነሆ እኛም ጽዋው ከእርሱ ዘንድ የተገኘበቱም ደግሞ ለጌታዬ ባሪያዎቹ ነን። እርሱም አላቸው ይህን አደርግ ዘንድ አይሆንልኝም ጽዋው የተገኘበት ሰው እርሱ ባሪያ አይሁነኝ፣ እናንተም ወደ አባታችሁ በደና ውጡ ይላቸዋል። ተመልከቱ የዮሴፍን ዘዴ። ወንድሙን ቢንያምን አጠገቡ ለማስቀረት እጅግ ፈልጓል። ምናልባት ከረጅም ዓመት በኋላ የተገናኙ ስለሆነ ናፍቆቱን ሊወጣ ፈልጎም ሊሆን ይችላል። የአንድ እናት የአንድ አባት ልጆች ነበሩና። ዮሴፍ ለወንድማቸው ያላቸውን ፍቅር ለማወቅ ፈልጎ ፈተናቸው። ቢንያም ወንጀለኛ ነው፣ ስለዚህ መቆየት አለበት ብሎ ውሳኔውን ነገራቸው። ነገር ግን ይሁዳ የሚከተለውን ቃል ሲናገር ከቁጥር ዐሥራ ስምንት እንመለከታለን። ይሁዳም ወደ እርሱ ቀረበ እንዲህም አለ። ጌታዬ ሆይ፣ እኔ ባርያህ በጌታዬ ጆሮ አንዲት ቃልን እንድናገር እለምናለው፣ እኔንም ባርያህን አትቆጣኝ አንተ እንደ ፈርዖን ነህና ይለዋል። በዚህ ስፍራ ዮሴፍ በግብፅ የነበረውን ሥልጣን እንመለከታለን። ከቁጥር 19 እስከ 29 ያለውን ደግሞ ተመልከቱ። ይሁዳ በዚህ ስፍራ የሆነውን ሁሉና የአባታቸውን ስሜት በግልጽ ሲያስቀምጥ እንመለከታለን። ያዕቆብ ሙሉ በሙሉ በአስሩ ልጆች ተሸንግሎ ነበረ። አሁን ግን ወንድሞቹ ብለው የማያውቁትን ሁሉ በግልጽ መናገር ጀመሩ። በዚህ ስፍራ ያዕቆብ ባይገኝም እግዚአብሔር ግን በጸጋው ያሳድገው እንደ ነበር እናያለን። ያዕቆብ በጌታው ከመታመን ይልቅ ልቡ በቢንያም ተይዞ ነበረ። በቢንያም ላይ አንዳች ነገር ቢደርስ ያዕቆብ በታላቅ ሐዘን ወደ ሞት እንደሚሄድ የታወቀ ነው። ወገኖቼ ዛሬም አንዳንድ ክርስቲያኖች በእግዚአብሔር እያመኑ ልባቸውን ግን ከሐዘን ማትረፍ የማይችሉ አሉ። ወገኖቼ ሆይ በቤተሰባችን ውስጥ ምንም እንኳን እጅግ የጠበቀ መቀራረብና ፍቅር ቢኖርም ዳግም መገናኘታችን አይቀሬ ነው። በእምነት የሚኖር ሰው ሐዘን ክፉኛ ሊጎዳዋ አያስፈልግም። የያዕቆብ የእምነትን ደረጃ ስንለካው ደግሞ እዚህ ስፍራ ደርሶ አንመለከትም። የእምነት ቁርጭምጭሚቶቹ በእግዚአብሔር ታምነው ጎልብተው አንመለከትም። ያዕቆብ በእግዚአብሔር ጸጋ ቢያድግም፣ ልብ በሉ፣ ያዕቆብ በእግዚአብሔር ጸጋ ቢያድግም እንኳ የተጠበቀውን ያክል ግን በእግዚአብሔር ሙሉ በሙሉ ሲታመን ማለትም እምነቱን በእግዚአብሔር ላይ ሲያደርግ አይታይም። ከቁጥር 30 እስከ 31 ያለውን ተመልከቱ። በዚህ ስፍራ ይሁዳ ለያዕቆብ የነበረውን ክብርና ፍቅር እንመለከታለን። ይሁዳ የቡድኑ መሪ ስለሆነ እንጂ ሌሎችም እንዲህ ያለ ሐሳብ እንደሚኖራቸው መገመት አስቸጋሪ አይሆንም። ከቁጥር 32 እስከ 34 ያለውን ተመልክተን ትምህርታችንን እንደመድማለን። አሁን ይሁዳ ለወንድሙ ለዮሴፍ ሲናገር እንዲህ ይላል። እኔ ባሪያህ በአባቴ ዘንድ ስለ ብላቴናው እንዲህ ብዬ ተውሻለሁና፣ እርሱንስ ወደ አንተ ባላመጣው በአባቴ ዘንድ በዘመናት ሁሉ ኀጢአተኛ እሆናለሁ። ስለዚህም እኔ ባሪያህ በጌታዬ ዘንድ ባሪያ ሆኜ በብላቴናው ፋንታ ልቀመጥ፣ ብላቴናውን ከወንድሞቹ ጋር ይውጣ። አለዚያም ብላቴናው ከእኔ ጋር ከሌለ ወደ አባቴ እንዴት እወጣለሁ? አባቴን የሚያገኘውን መከራ እንዳላ አይላል። ይሁዳ ራሱን የሰጠ ሰው ነበረ። ዮሴፍ ወንድሞቹን ፈተነ። ሁሉም ፈተናውን አለፉ። ቢንያምን ለባርነት አሳልፎ ከመስጠት ሁላቸውም የእርሱን ቦታ ለመውሰድ ወሰኑ። በታሪክ ውስጥ ወገኖቼ፣ የይሁዳ አንበሳ የሆነው ሌላ በእኛ ፈንታ የሚሞት ክርስቶስ ተነሣ፣ እኛንም ለማዳን ሲል ሞተ። ሮሜ ምዕራፍ አምስት ቁጥር ስምንትን ተመልከቱ። እግዚአብሔር ስለዚህ ትምህርት በእውነት እጅግ የተመሰገነ ይሁን። ታላቅ ነገርን እግዚአብሔር አስጨብጦናል፣ ለሕይወታችን ዘመን የሚተርፈን እግዚአብሔር ከመጀመሪያው እስከ መጨረሻው ስለ መራን እጅግ አድርገን እናመሰግነዋለን። ጻፉልን፣ ጸልዩልን። ደህና እደሩ።